የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በዩናይት ስቴትስ በሶስት ቀናት በሚቆየው ዝግጅታቸው የደመቀ አቀባበል እየተደረገላቸው ነው። የአቡኑን ጉዞ አስመልክቶ የዩናይት ስቴትስ የሚኖሩ አንዳንድ ኢትዮጵያውያን ታሪካዊ ጥያቄዎችን አንስተዋል። በጣሊያን ወረራ ወቅት በኢትዮጵያ ላይ ስለተፈጸመው የጦር ወንጀልም የተነሳ ጉዳይ መኖሩን ነው የተዘገበው። ታዲያ ይሄ ጉዳይ እንዴት ቫቲካን ይመለከታል ማለታቸው አይቀርም። ዝርዝሩን ሄኖክ ሰማ ጊዜር አሜሪካና ህዝቧ እንዲያዘጋጅቱታል። በአድዋ ጦርነት ድል የተመታው የኢጣሊያ ጦር ተሸንፎ ኢትዮጵያም ነፃነቷን አስጠብቃ መኖር ከጀመረች ከዘመናት በኋላ በ1928 ዓ.ም የፋሽስቱ አስተዳደር ጦር ሰብቆ መጣ። አይመጡም ስትሉ እናመጡ በአጼ ኃይለ ስላሴና በወታደራዊ መሪዎቻቸው ፊት አውራሪነት የተሰማራው የኢትዮጵያ ጦር ታዲያ የፋሽስት ኢጣሊያን ጦር በወቅቱ ለመቋቋም አልተቻለውም። ጦርነቱን በፍጥነት ለማሸነፍ ኃይሉን አጠናክሮ የመጣው የኢጣሊያ ሰራዊት በወቅቱ በዓለም ዙሪያ የተከለከሉ የጦር መሳሪያዎችን በመጠቀም ሰላማዊ ሰዎችንም ጭምር ሳይቀር መግደሉን በስፋት መረጃዎች ይቀርቡበታል። ታዲያ ይሄ የኢትዮጵያና የፋሽስት ኢጣሊያ የጦር ታሪክ ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጉብኝት ጋር ምን አገናኘው ማለታቸው አይቀርም። ግሎባል አላያንስ ፎር ጀስቲስ የሚባለውን ዓለም አቀፍ ትብብር የሚመሩ ኢትዮጵያዊ አቶ ኪዳኔ አለማየሁ በቅርቡ ለአቡነ ፍራንሲስ እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፈዋል። ብፁዕ አባታችን ካሉ በኋላ ይፈቀደልኝና አንድ ጉዳይ ላስረዳዎት ሲሉ ጀመሩ ጽሑፋቸውን። አቶ ኪዳኔን እንደምትሰሙት መስመር ላይ ይዣቸዋለሁ። እንደምናመሹ አቶ ኪዳኔ ደህና እግዚአብሔር ይመስገን ነው። እክ እንደምን አለ ደህና። ዋሽንግተን ዲሲ ነው ያሉት፣ ዛሬ መንገድ ላይ እንዳሉ ነው የገለጹልን። ለአባ ፍራንሲስ ታዲያ አስቀድመን በጠቀስነው ታሪክ ተንተርሰው በጻፉት ደብዳቤ ያሳለፏቸው መልእክቶች አሉ። ምንድን ናቸው እነዚህ መልእክቶች? አዎ አመተም በእውነቱ አቡነ ፍራንሲስ የአሁኑ መሪ ታላቅ መሪ ናቸው። በጎ ገራም ናቸው። በተደጋጋሚ ይቅርታ የጠየቁ አባት ናቸው እና ለኢትዮጵያን ጉዳይ ጥሩ አጋጣሚ ነው በሚል ነው እንግዲህ ዋናው ነገር ጣሊያኖች ኢትዮጵያ ላይ ያንን ሁሉ ግፍ እና የጦር ወንጀል ሲፈጽሙ፣ አንድ ሚሊዮን ሕዝብ በተጨፈጨፈበት ጊዜ በዚያን ጊዜ የነበሩት የቫቲካን መሪ ፖፕ ፍራንሲስ አስራ አንደኛ ነበሩ እና እሳቸው ከሙሰሎኒ ከነ ሙሰለኒ ጋራ ጅና ጓንት ሆነው ነው ያ ሁሉ ግፍ ሀገራችን ላይ የተፈጸመው። እና ፖፕ ፍራንሲስ እና ሙሰለኒ ውል ተዋውለው ላተራን የተሰኘው ውል። ከዚያ በኋላ ደግሞ ቫቲካን በወሰደችው እርምጃ እንዲያውም ለጃንሆይ በስደት እንግሊዝ ሀገር ነበሩ፣ አንድ ሚሊዮን ስተርሊንግ ፓውንድ ጉቦ ሁሉ በመስጠት ደረጃ የደረሱ እሳቸው ደግሞ የጣሊያኑን ንጉስ የጣሊያ ንጉስ እና የኢትዮጵያ ንጉሰ ነገስት ብለው እስከ መባረክ ድረስ ብዙ የጊዜው የነበሩት የቫቲካን መሪዎች ጳጳሶች እና ካርዲናሎች ሁሉ ወርቃቸውን ለኢትዮጵያ ወረራ ጦር ማበርከት የደረሱ ሌላም ብዙ ብዙ ነገር ቫቲካን አመራር ለፋሽስቶች በፈጸመው ድጋፍ ጦርነቱ ላይ ተባባሪ ስለነበሩ እስካሁን ድረስ የኢትዮጵያን ህዝብ ይቅርታ ጠይቀው አያውቁም በተቃራኒው ለምሳሌ አይሁዶችን ይቅርታ ጠይቀዋል። አሁን የአሁኑ ፖፕ ደግሞ ላቲን አሜሪካ በጎብኝት ሲሄዱ አሁን በቅርቡ ይቅርታ ጠይቀዋል። የአርመኖች በቱርኮች አማካኝነት በደረሰባቸውን ግፍ የጦር ወንጀል ጄኖሳይድ መሆኑን እውቅና ሰጥተዋል። ያ ያ ሁሉ ሆኖ የኢትዮጵያ ላይ የደረሰውን ግፍ ግን እንደምንም እንዳልሆነ ችላ ማለታቸው፣ ሌላው ደግሞ በጣም አሳፋሪ የተንጸባረቀ ነገር በቅርቡ ለኢትዮጵያ ጨፍጫፊ ወይም የቡቸር ኦፍ ኢትዮጵያ ለተሰኘው ለሮዶልፍ ግራዚያኒ አንድ እንደ ጀግና አፊሌ የምትባል ኢጣሊያ ከተማ መታሰቢያ ሲሰራለት ለዛ ምረቃ ሥነ ሥርዓት የቫቲካን ተወካይ ተገኝተው እንደነበረ ቢቢሲ ጭምር የዘገበው ነገር ነው። እንግዲህ በአፊሌ የተካሄደውን የሩዶልፎ ግራዚያኒ መታሰቢያ ና አስመልክቶ በዚህ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንም በቫቲካን ኤምባሲ ፊት ለፊት ሰልፍ አካሄደው ነበር፣ ደብዳቤ አስገብተዋል። እንዲያው ቫቲካንና አባ ፍራንሲስ በዚህ ዙሪያ ላይ የሰጧችው መልስ አለ ካለስ ምንድን ነው? አዎ እንግዲህ በመደጋገም ነው ለስላቸው የጻፍነው። አንተም ጠቀስ እንዳደረግከው እስካሁን ድረስ በእውነቱ ዝምታ ነበር አብዛኛውን ጊዜ የመረጡት ስልት ነገር ግን አሁን በቅርቡ ትንሽ የሚያበረታታ ፍንጭ አግኝተናል። ይኸውም አሁን በፊታችን ቅዳሜ መስከረም አስራ አምስት ቀን ወይም በፈረንጃ አቆጣጠር ሰፕቴምበር ሀያ ስድስት ሀዋርድ ዩኒቨርሲቲ የሚከናወን ዓለም አቀፍ ጉባኤ አለ። እዛ ጉባኤ ላይ ሁለት የቫቲካን በከፍተኛ ደረጃ በምህረው ደረጃ የሚሳተፉ ሰዎች በተመልካችነት መድበዋል እና አሁን ለመጀመሪያ ጊዜ ጉዳዩን ጠጋ ብለው ለመመልከት ፈቃደኛነት ሲያሳዩ ይሄ ነው። ከዚህ ሌላ በእውነት አንድ ሌላ መጥቀስ ያለብኝ የሚያበረታታ ነገር ያለው በቅርቡ ኢትዮጵያዊው አቡነ ብርሃነ ኢየሱስ ካርዲናል ተብለው በቫቲካን ተሾመዋል። በዛን ጊዜ እንኳን ደስ አለ ብለን ጽፈን የኢትዮጵያንም ጉዳይ አሳስበናቸው ነበር እና እሳቸው በጣም ገራሚ የሆነ ጉዳዩ በከፍተኛ ደረጃ እንዲታይ መሆኑን የሚደግፉ መሆናቸውን ደብዳቤ ጽፈውልናል። እና ከእነዚህ ከሁለቱ ጉዳዮች ሌላ እስካሁን ድረስ የተጨበጠ እንዲያው የሚያኮራራ ውጤት አላገኘንም። እና በዚህ ምክንያት ትግላችን በሰፊው መቀጠል አለበት ማለት ነው። እንግዲህ ግልጽ ደብዳቤ መጻፍ፣ እንደዚሁም ደግሞ ከተቋማት ከሃይማኖትም ከመንግስትም አስተዳደሮች ጋር መነጋገር የዲሞክራሲ መብትም ነው እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ደብዳቤ ጽፈዋል። ምን እንዲያደርጉ ነው ለፕሬዚዳንቱ ግልጽ ደብዳቤ የጻፉት? አቡነ ፍራንሲስ እዚህ በሚመጡበት ጊዜ ከሚያገኟቸው ትልቅ ሰዎች ውስጥ ፕሬዚደንት ኦባማ ናቸው እና ፕሬዚደንት ኦባማ ደግሞ አፍሪካዊ አሜሪካዊ ናቸው እና ይሄ ጉዳይ እሳቸውንም ሊያንገበግባቸው፣ ሊመለከታቸው ይገባል ለማንኛውም የሰማዊ መብት የፍትህ ጉዳይ ስለሆነ አንድ አንድ እርምጃ መውሰድ ይችላሉ በሚል ነው ደብዳቤውን ስንጽፍ ለሳቸው ብቻ አይደለም የላክ ነው። ለሴኔት መሪው እንዲሁም ደግሞ ለሀውስ ኦፍ ሬፕሬዘንታቲቭ ብቻ በአጠቃላይ ለኮንግሬስ፣ የአሜሪካ ኮንግሬስ ለሁለቱ ዋና ዋና መሪዎች ሁሉ ግልባጭ አድርገን ነው የላክ ነው እና እንግዲህ አላማችን ይህን ጉዳይ ፕሬዚደንት ኦባማ ጠቆም አድርገው ይሄ የቀረ ነገር አለ። ሌላ ሁሉ ቅርታ ተጠይቋል። አፍሪካውያን ላይ የደረሰው ግፍ ግን እስካሁን ድረስ ቫቲካን ምንም ያብየም አላለችም። እንዲያውም በተቃራኒው አንዳንድ የሚያስከፋ የሚያስቆጭ ነገር እየተከናወነ ያለው ምን ያስተዋላሉ ብለው እንዲጠይቋቸው ነው አላማችን። እንግዲህ እግዚአብሔር በፈቀደ አቅማችን ውስን ነው ግን የምንጮኸው አንድ ሚሊዮን ህዝብ ተገደለበት ያ ደም እየጮኸ ነው እናያለ ያን ነው የምናስተጋባው። በጣም ነው የምናመሰግነው። እንግዲህ በዝርዝር እርስዎም አስረድተውታል። በቀጥታ በወታደር ለወታደር በጥይት ተኩስ ሳይሆን፣ ግን ባልተፈቀዱ መሳሪያዎች ሰላማዊ ሰዎችንም እንደዚሁም ደግሞ ህዝቡን በአጠቃላይ ፈጅተዋል በሚል ነው የኢጣሊያ ጦር በኢትዮጵያ ባካሄደው ዘመቻ ቫቲካን እውቅና ሰጥታለች በሚል ሀሳባችሁን እያቀረባችሁ ያላችሁት ግሎባል አሊያንስ ፎር ጀስቲስ የሚባለውን ድርጅት የሚመሩት አቶ ኪዳኔ አለማየሁ ናቸው። ዝርዝሩን መረጃ የሰጡን አመሰግናለሁ። አቶ ኪዳኔ በጣም እኔም አመሰግናለሁኝ። የዚህ ነስሐው ነጥብ አንደኛው እርግጥ ልተኮርበት የሚገባው ጣሊያኖች እኮ ፋሺስቶች ኢትዮጵያ ሊያሸንፉ የቻሉት በመርዝ ጭስ በዛን ጊዜ እንኳን በዓለም አቀፍ ሕግ በማይፈቀደው በመልጭስ በመጠቀማቸው ነው እንጂ አለበለዛ በእውነቱ የአድዋው ድል ይደገም ነበረ እና ቢሆንም ግን ለዛ ሁሉ ግፍ እስካሁን ድረስ ሀገራችን የሚገባትን ፍትሕ ስላላገኘች በበኩላችን በዜግነታችን የምንኩራራ ሁሉ ለዛ መታገል እንዳለብን የተያወቀ ነው። እና ቪኦኤን ከልብ አመሰግናለሁ ለዚህ ጉዳይ ትኩረት በመስጠታቸው አመሰግናለሁ።